ኤስቢኤስ ከተማሪዎች ንቅናቄ እስከ ሰማያዊ ፓርቲ አቶ ክፍሉ ታደሰ የኢትዮጵያ ህዝብ አብዮታዊ ፓርቲ ኢሃፓ መስራች የቀድሞው ከፍተኛ አመራር አባልና የያ ትውልድ መጽሐፍ ደራሲ የኢሃፓ የምስረታ ታሪክ የሚጀምረው ከየት ነው እንዴት መቼና በነማ ተመሰረተ እግዜር ይስጥልኝ ለተሰጠኝ እድር አቶ ካሳሁን ኢሃፓ ከዚህ የሚጀመረ ብሎ መናገር አስቸጋሪ ነው ኢህአፓም ብቻም ሳይሆን በዛን ጊዜ የነበረው የመኢሶንም በዚህ ጊዜ በዚህ ሁኔታ ውስጥ ተጀመረ ብሎ መናገር አስቸጋሪ ነው። ምክንያቱም ሁለቱም ፖለቲካ ድርጅቶች ከተማሪው ንቅናቄ ረጅም ዓመት ፈይቶ ሲታገል ከነበረው ከተማሪ ንቅናቄ የተወለዱ እንደመሆናቸው መጠን በዚህ ጊዜ ብሎ ለመናገር ያስቸግራል። ግን ፎርማሊ በፓርቲ መልክ በድርጅት መልክ፣ በኢህአፓ ደረጃ የተሰባሰቡ ሀይሎች መልክ እየያዘ የሄደው እንደ አውሮፓ አቆጣጠር ከአስራ ዘጠኝ መቶ ስልሳ ስምንት እና ስልሳ ዘጠኝ አካባቢ ጀምሮ ነው። ከዛ ጊዜ ጀምሮ እንግዲህ ቡድኖች መቋቋም ጀመሩ። በተለይ እንደ አውሮፓ አቆጣጠር ከአስራ ዘጠኝ መቶ ስልሳ ዘጠኝ አመተ ምህረት ጀምሮ በተለይም ከነ ጥላሁን ግዛው መገደል በኋላ ግን ከዛም ትንሽ ቀደም ይላል እዛን ጊዜ ጀምሮ ተማሪ ማህበር ማከናወን የሚችላቸውን ተግባሮች በሙሉ አከናውነዋል እና ከዚህ በኋላ ያለው ተግባር፣ ከዚህ በኋላ ያለው ስራ፣ ከዚህ በኋላ ያለው የፖለቲካ እንቅስቃሴ በተማሪ ንቅናቄ የተከሻ ላይ ሊካሄድ የሚችል አይደለም እና በፖለቲካል ፓርቲ በደረጃ ሊካሄድ የሚችል ነው በሚል እምነት ፖለቲካ ድርጅቶች መቋቋም ጀመሩ። ቀደም ሲል በተማሪ ንቅናቄ ውስጥ ግንባር ቀደም ሚና ይጫወቱ የነበሩ ሰዎች በየአቅጣጫው ከኢትዮጵያ መውጣት ጀምሮ ወደ ሶማሌ፣ የተወሰኑት ወደ ኤርትራ ሽምቅ ተዋጊዎች ያሉባቸው አካባቢዎች፣ ወደ ሱዳን፣ ወደ አውሮፓ፣ ወደ አሜሪካ፣ በየአቅጣጫውም መሰራጨት ጀመሩ። ይህም የድርጅት ፍለጋ ነው። በኢትዮጵያ በዛን ጊዜ የነበረው ትልቁ ችግር ሀገሪቱ የፖለቲካል ፓርቲ ኑሯት ስለማያውቅ የፖለቲካል ፓርቲ ባህል ስላልነበረ እንዴት መደራጀት እንደሚቻል የፖለቲካል ፓርቲ እንዴት አድርጎ እንደሚፈጠር ፖለቲካል ፓርቲ መርሃ ግብር ፕሮግራም ምን እንደሆነ፣ መዋቅር ምን እንደሆነ፣ ሕዋስ እንዴት እንደሚንቀሳቀስ እነ እነኝ ሁሉ በጣም ባዕድ ነበሩ ለብዙዎቹ በዛ ንቅናቄ ውስጥ ለነበሩ እና ያን ድርጅት የመፍጠር ውጭ ሀገር መጣት ነበረባቸው። ከመንግስት ፍርሃቻ ብቻም አልነበረም። በእዚያ ጊዜ ብዙ ወገኖች በተማሪ ንቅናቄ ውስጥ የነበሩ ብዙ አካሎች ወደ ውጭ ወጡት እንዴት አድርጎ መደራጀት እንዳለባቸው ስለማያቁም ጭምር ነው እና እንደ ወጡ እንግዲህ ያንን ያከናወኑት እና ከአስራ ዘጠኝ መቶ ስልሳ ዘጠኝ አካባቢ ጀምሮ በየአቅጣጫው በኢትዮጵያ ውስጥ ሱዳን፣ አልጄሪያ፣ አሜሪካ፣ አውሮፓ፣ ምስራቅ አውሮፓ፣ መካከለኛ ምስራቅ እንደዚህ ሲደራጁ የነበሩ የራሳቸው ቡድን ቡድኖች የነበሯቸው አራት ቡድኖች ናቸው። እሱ የመጀመሪያውን የሀፓን መዋቅር የሀፓን ድርጅት የፈጠሩት እና ለተወሰነ ጊዜ እንደ አንድ አመት ሁለት አመት ሲወያዩ ቆይተው ቡድኖች መካከል ውይይት ሲካሄድ ቆይተው በኢትዮጵያ ስልሳ አራት በፈረንጅ አስራ ዘጠኝ መቶ ሰባ ሁለት አመተ ምህረት ሚያዝያ ላይ በርሊን ውስጥ የመጀመሪያው ጉባኤ የተደረገ የመጀመሪያው ጉባኤ ከመደረጉ በፊት ግን አራት ቡድኖች ሞላ ቁደ የመርሃ ግብሩ ላይ ላይ ደርሰዋል። በሌሎች በሌሎች ጉዳዮች ላይ ስምምነት ላይ ስምምነት ላይ ደርሰዋል በአስራ ዘጠኝ መቶ ሰባ ሁለት አመተ ምህረት በርሊን ውስጥ ዘጠኝ ሰዎች የተሳተፉበት ከምስራቅ አውሮፓ፣ ከምዕራብ አውሮፓ፣ ከአሜሪካ፣ ከአልጄሪያ የተካፈሉበት ከኢትዮጵያ ደግሞ ተስፋ የደረሳ የኢትዮጵያ ገብቶ ኢትዮጵያ የነበሩትን አናግሮ መጥቶ ነበረ እና እሱ የእነሱን ስሜት ይዞ መጥቶ ነበረ እነኝህ የተሳተፉበት አንድ ጉባኤ የተካሄደ እዛ ጉባኤ ላይ ነው እንግዲህ ድርጅቱ የተፈጠረው መስራቾቹ ከእርስ እና ከእና ተስፋይ ደበሳይ ውጪ ለማን ነበሩ ሌሎቹ? በዋናነት ብዙውን ስራ ያካሂድ የነበረው ተገቢውንም ትኩረት ሊሰጥ የሚገባው አካል አልጄሪያ የነበረው ሀይል ነው። በተለይም ብርሃነ መስቀል ረዳ ነው ብዙውን ስራ ያከናወን የነበረው። በዚህ ወቅት የነበረውን ብዙ ስራ ያከናወን የነበረው ብርሃነ መስቀል ረዳ እና ከሱ ጋር እያሱ አለማየሁ አለ፣ ብንያም ማዳና አለ እና ሌሎችም አሉ በተለይ እነ ሶስቱ ነበር እንግዲህ ዋና ስራውን ሰሩ የነበሩት ጊዜያዊ የአደራሽ ኮሚቴ ተብለው ብዙዎቹን፣ የማደራጀት ስራ ለጉባኤው መቅረብ ያለባቸው ሰነዶች፣ ፕሮግራምን ፋይናላይዝ የማድረግ ጉዳይ፣ የውጭ ግንኙነቶችን በተመለከተ ብዙ ብዙ ስራዎች አከናውነው እነኝ ነበሩ ያደረጉት የአደራጅ ያ ሲሆን፣ ንቁ ተሳትፎ በዚህ ጊዜ ያደረጉ ከነበሩት መካከል በአሜሪካ መዘሩ ክብሸን፣ እነ መስፍን ሀብቱ፣ ክፍሉ ተፈራ እና ሌሎች ነበሩ። ምዕራብ አውሮፓ ተስፋዬ ደበሳይ፣ መመላኩ ተገኝ እነዚህ ነበሩ፣ ሌሎች ነበሩ በምስራቅ አውሮፓ እኔ ታደሰ ደስታ፣ ታደሰ የሚባል በኋላ መኢሶን ውስጥ የገባ ዶክተር መኮንን ጆቴ፣ በኋላ መኢሶን ውስጥ የገባ ዶክተር አለሙ አበበ፣ መጀመሪያ ላይ ነሱ እንኳን፣ በኋላ አለሙ ዶክተር አለሙ ወደ ኢትዮጵያ ገብቷል። ኤፍሬም ዳኝ ይባላል። ነገ ዛኔ ማን የሚባል እስም በህይወት አለ አሁን ኢትዮጵያ ውስጥ ነው ያለው። አራ እነሱ ሱን ገብተዋል። ዛኔ ማን እንኳን ህይወቱ አልፏል። አፍሪካ ውስጥ ደግሞ እነ መርሻ ዮሴፍ በመባል አሁን የሚታወቀው ሰው እነ ከብር መሀመድ ሱዳን ውስጥ የተከበሩ እና ሌሎቹ ነበሩ እና በርከት ያሉናቸው በዚህ ሂደት ውስጥ ይሳተፉ የነበሩት ሞላ ጎደል እንደ አውሮፓ አቆጣጠር ከአስራ ዘጠኝ መቶ ስልሳ ዘጠኝ ዓመተ ምህረት አካባቢ ጀምሮ የወጡት በሞላ ጎደል በሀፓም መዋቅር ውስጥ ይሳጠፉ ችለዋል። በኢሀፓ የድርጅታዊ ዝግጅት ውስጥ ተሳታፊ ሆነዋል። በወቅቱ ኢሀፓ ዋነኛ ብሔራዊ የፖለቲካ አጀንዳ ራዕይና አይዲዮሎጂ ምን ነበር? በዛን ጊዜ እንግዲህ ኢሀፓ በሚባል ሳይሆን ከተማሪ ንቅናቄው ጀምሮ መስመር የተያዘባቸው ጉዳዮች ነበሩ። ተማሪ ንቅናቄ ተዋይቶ አንድ እልባት ረጅም ጊዜ ሲዋይ ቆይቶ አንድ እልባት የደረሰበት ነገር ትግላችን ምንድን ነው የሚለው አንደኛ ዋና ትኩረት ከባዕድ ተጽዕኖ ነጻ መሆን በዛ ጊዜ ጊዜ ንትሬድ የሚባለው እሱ በኢኮኖሚውም፣ በፖለቲካውም በማለማመኛቸው መስክ። በዛ ጊዜ ኢትዮጵያ በአሜሪካ ወታደራዊም ሆነ ኢኮኖሚ ተጽዕኖ ስር ስለነበረች ከዛ ተጽዕኖ ነጻ የሆነ ትግል ያስፈልጋል የሚል ነው አንደኛው። ሁለተኛው በተለይ ከመሬት ጋር በተያያዘ መሬት ላራሹ የሚባለው መፈቅድ መፈክርና ጥያቄ ጋር በተያያዘ ስለዚህ የፊውዳል ስርዓት መታገል ነኝ ሁለቱ ነበሮች፣ ጸረ ፊውዳልና ጸረ ኢምፔሪያሊስት የሚል ነበር እና ይሄ ሀሳብ ደግሞ በኛ በኢትዮጵያ እግራ ሀይል በዛ ጊዜ ነበር ኢትዮጵያ እግራ ሀይል ብቻ የተደገፈና የተወሰደ አቋም ሳይሆን በአጠቃላይ በተለይ የቻይናን የፖለቲካ ትግል የተከታተለ ማንኛውም ሀይል ይከተለው የነበረ ነው እና አንደኛው የትግል ደረጃ ያ ነበረች። እኛ ያ ትግል ስንት አመት እንደሚፈጅብን ያኔ ስን ጀምር አናቅም ነበር ሰላሳም አስርም ሀያም ሰ አርባም ሊፈጅ ይችል ነበር አናቀውም ነበር። ከዛ ሁለተኛ ደረጃ ብለን የምንለው ሰዎች በእኩልነት ሊኖሩ የሚችሉበት ማህበረሰብ ሶሻሊዝም ብለን የምንጠራው፣ ሌሎችም ሀገሮች የሚጠሩት ሁለተኛው የትግል ምዕራፍ ነበረ። እሱ መቼ እንደሚጀመር እሱ መቼ እንደምናከናን ተግባር መቼ እንደምናከናውን ግልጽም አልነበረም። በአጭር ጊዜ ትልል የምናየው ነገርም አልነበረም። የማክሲመም ፕሮግራማችን ነበረ እና ሚኒመም ፕሮግራማችን፣ መለስተኛ ፕሮግራማችን በእነኝህ ቅድም ባነሳኋቸው የውጭ አልቃገብነት ለመዳን ሀይልን እና ሁለተኛ ነገር ከመሬት ጋር በተያዘ ከባላባት ስርዓት ጋር ባለው ጉዳይ ላይ ነበረ ትኩረታችን። ከበርሊኑ ምስረታ በኋላ ትግሎች ተሰባስበው ከባህር ማዶ ወደ አገር ውስጥ ገብተዋል። በወቅቱም የካቲት ስድሳ ስድስቱ ህዝባዊ አብዮት ተከስቶ ያለበትና ጊዜያዊ ወታደራዊ ደርግ ስልጣን ላይ የነበረበት ወቅት ነው። በዛን ወቅት ኢሕአፓ እንደ ድርጅት ህልውናን ካገኘ በኋላ በአገዛዝ ላይ ከነበረው ደርግና ከሌሎች ድርጅቶች ጋር የነበረው የፖለቲካ ትብብርና ልዩነቶች ምን ነበሩ? በጣም ሰፋ ያለ ወቅት ነው። ጠለቅ የሚያለ ጥያቄ ነው ያቀረብክልኝ ቶካሳ። አሁን እንግዲህ መጀመሪያ ላይ የስልሳ ስድስት ዓመተ ምህረት ንቅናቄ ሲነሳ፣ እሱ ላይ ትንሽ አንድ ግልጽ ላደርገው የምፈልገው ነገር ያለ ይመስለኛል እና ግልጽ መደረግ ያለበት እንግዲህ በዛ ጊዜ አንጋፋ ከሚባሉት ሁለት ድርጅቶች በመሀል በመኢሶን እና በኢሕአፓ ልዩነት ተነስቶ ነበረ። የልዩነቱ መንስኤ ምንድን ነው? እና ዋነኛ ጥያቄዎች ሁለት ናቸው። አንደኛው ጥያቄ የኢትዮጵያ ሁኔታ ነው። የኢትዮጵያ ሁኔታ አሴስመንት ጥያቄ ነው። እሱ ኢትዮጵያ በምን ደረጃ ላይ ትገኛለች የሚለውን ጥያቄ በተመለከተ የኤርሶን አባላት የሆኑት ብዙዎቹ ከአስራ ዘጠኝ መቶ ሀምሳ ሶስት አመተ ምህረት የጀኔራል መንግስቱ ና የገርማሜ ነዋይ ንቅናቄ በኋላ ሲሆን ወደ ውጭ የወጡት በትምህርትም ሆነ በሌላ ምክንያት በአስራ ዘጠኝ መቶ ስልሳ ስድስት አመተ ምህረት ብዙዎቹ ከአስር አመት በላይ كويت فان لاسلاس شخص كان متعال وجوه الكويت وليلا وكلمة بيجي بهات باستفاضة فوت من لا سافتين ما في السافك لك عمتها توصلني وتردنا بكتير ولا هنيت نورا وطال እና የኢትዮጵያ ተራማጆች ዘግ ዘግይተናል በጣም ዘግይተናል። ጭራ ሆነናል፣ ተከታይ ሆነናል። ሕዝቡ ትግል ጀምሯል። ስለሆነም በአስቸኳይ ተዘጋጅተን ተደራጅተን መደረግ ያለባቸውን ነገሮች ሁሉ ማድረግ አለብን የሚል ነበረ። በሌላ በኩል ደግሞ ሚኒስተሩ የተቀላቀሉት ኢትዮጵያ ህዝብ ገና ነው፣ ገና ብዙ አመት ይጠይቃል። እስካሁም አንድ ወቅት ላይ አስበቅተው እና ወደ ቴክኖሎጂ እንደተናገረው ኢትዮጵያ ውስጥ ምናልባት ሰፊ ምቅናቄ ይነሳ ከቻለ በሁለት ሺ አስራ አምስት በኢትዮጵያ አቆጣጠር ይመስለኛል በሁለት ሺ አስራ አምስት አመተ ምረት በአውሮፓውያን ወይ በኢትዮጵያ ላቅም ማለት በአሁን አካባቢ ነው ሊነሳ ይችላል ብሎ ፕሬዲክሽን ወደፊት ትንበያ ነገር ያደረገው እና እነሱ ሁኔታውን በጣም በርቀት ነበር ሲያዩ የነበረው። እና አስራ ዘጠኝ መቶ ስልሳ ስድስት አመተ ምረት እኛም ሁኔታው ዝግጁ ነው። የተዘገየ ነው እኛ ነን እያል እኛ ከምንጠብቀው በፊት ቀድሞ መጣ። የስልሳ ስድስት ዓመተ ምህረት በነሱ ሰዎች ደግሞ የበለጠ አስደንጋጭ ነበረ፣ ያልጠበቁት ነገር ነበረ እና ይሄ ልዩነት ነበረ እና ከዚህ ጥያቄ ጋር ተያይዞ እንዴት እንደራጅ፣ ምንም እንዳርግ የሚለውን ጥያቄ አብረ ይነሳል። የድርጅት መፍጠር ጥያቄ አብረ ይነሳል። ከድርጅት መፍጠር ጥያቄ ጋር እኛ እንግዲህ የወሰነው አቋም በኢትዮጵያ ውስጥ ኃይለ ሥላሴ ስርዓት በሰላማዊ መንገድ ትግል ማካሄድ የሚቻል አይደለም የሚቻልበት ሁኔታ የለም በሚል ሳቤ ከሚል መደምደ መነሳት ትጥቃዊ ትግል ማድረግ አለብን ለትጥቃዊ ትግል መዘጋጀት አለበት። ዋነኛው የትግል ስልትም ትጥቃዊ ትግል ነው በሚል ዝግጅት አድርገን ከአስራ ዘጠኝ መቶ ስልሳ አምስት ጉባኤያችን በኋላ ዝግጅቶች አድርገን አንድ የተወሰኑ ሀያ ሰላሳ ሰዎች ያሉበት የታጠቀ ክፍል አደራጅተን ወደ ሀገር ውስጥ ማስገባት ጀምረን ነበረ እና ስልሳ ስድስት ዓመተ ምህረት በተነሳበት ጊዜ ዋነኛ ነኝ ሁለት ትልልቅ ሀይሎች ልዩነት ውስጥ ነበሩ። ያንኛ ልዩነትም ደግሞ ተማሪ ንቅናቄ ውስጥ ገብቶ ተማሪ ንቅናቄ ውስጥ ከፋፍሏቸው ነበረ። ስልሳ ስድስት ዓመተ ምህረት እንደተነሳ ሚያዚያ ላይ የኢህአፓ ማዕከላዊ ኮሚቴ እንግዲህ ስልሳ ስድስት የካቲት ላይ ተነሳል። እኛ ሚያዚያ ላይ ስብሰባ አድርገን ሱት ስዊትዘርላንድ የሚባል ሀገር ውስጥ ስብሰባ አድርገን እዛ ላይ አንዳንድ አበይት ውሳኔዎች ወስነናል። ተወሰንናቸው አበይት ውሳኔዎች መካከል አንደኛው ሀገር ውስጥ ካሉ ከማንኛቸውም የተደራጁ ሀይሎች ጋር በሁለት መልክ መስራት፣ አንድ መዋሀድ፣ በኛ ደረጃ በፓርቲ ደረጃ መዋሀድ፣ ሁለተኛ በግንባር መልክ መስራት የሚል ነበረ እና በኢህአፓ ደረጃ ቀደም ሲል ኢብና አገኘል የኢትዮጵያ ብሔራዊ ነጻ አውጪ ግንባር የሚል ሀይል ጋራ ድርጅት ጋራ አረብ ሀገር ድረስ ሄደን ኔጎሽት አድርገን ነበረ። እኔና ብርሃነ መስቀል ነበር ሄድ ነው። እዛ አገኘናቸው፣ አናገርናቸው፣ የሆነ ስምምነት ላይ ደርሰን ነበር። የተለያየ ነው። ኢብን አግ ማረት ኦሮሞዎች ናቸው። የኦሮሞ ሙስሊሞች ናቸው። የጀኔራል ዋቆ ጉቱ ተከታዮች ናቸው። ምዕራብ ሶማሌ ነጻ አውጪ ድርጅት በሚባል ድርጅት ስም ነበር በፊት ይንቀሳቀሱ የነበረው። በኋላ ከሶማሌ መንግስት ጋር ሲጣሉ ሶማሌ መንግስት በተለይ ኦሮሞዎችን ሶማ ሶማሌ እያለ ስለፈረጃቸው በዚህ ተከፍተው እኛ ሶማሌዎች አይደለንም እኛ ኦሮሞች ነን ብለው ብለው አፈንግጠው ወጥተው በመደራጀት ላይ የነበሩ ነበሩ። በኋላ እንኳን በዚህ በሚግል ውስጥ መካከለኛ ምስራቅ ነበር ይንቀሳቀሱ የነበሩት። የሰይድ ባሬ መንግስት በየቦታው እየዞረ ድጋፍ እንዳያገኝ አረጋቸው መሰለኝ። ከእነሱ ጋር ግንኙነት ፈጥረን ነበረ። አንድ ሁለተኛ ነገር ነጻ አውጪ ግንባር የሚባል ሌላም ሀይል ነበረ። እንደዚሁ የተወሰኑን የሰዎቹን ብዛት ምናምን አላውቀውም። ከእነሱ ጋራም እንደዚሁ በዛን ጊዜ ነው እንግዲህ በዛ በቀጥ ቀደም ባለ ጊዜ ስልሳ ስድስት እንደዛ በዛ አካባቢ ከእነሱ ጋራም ግንባር ለማስጋር ዝግጅት አድርገን ነበረ። ሀገር ውስጥ እንደገባንም ስድስት ወይ ሰባት ከሚሆኑ በተለይ ከዚህ ከተማሪ ንቅናቄው አብራ ከወጡ እና በዛ ዙሪያ ካሉ መምህራ እንደዚያ አካባቢ ካሉ ስድስት ሰባት ቡድኖች ጋራ ሰክሰስፉል፣ ውጤታማ የሆነ ውህደት አረግን ከምን መካከል አንዱ የአብዮት የሚባል ቡድን ጋራ አንደኛ እሱ ነው። ዮሐንስ ብርሃን የሚባል ቡድን ጋራ ሌላ እሱ ነው። አብ ትልልቆቹ እነኝህ ናቸው። መለስተኛ ሆኑ ደግሞ ሌሎችም አሉ በርከት ያሉ ስድስት ሰባ ከነሱ ጋራ እንትን መሰረትም እሱ አመራር አባላት እኛ የሀብታ አመራር አባላት ከአባብ አጠቃላይ አመራሩን ወደ ሀገር ውስጥ ወደ አዲስ አበባ አስገባ። ከተጀመረ እንግዲህ አስራ ዘጠኝ መቶ ስልሳ አምስት ዓመተ ምህረት ዋና ውሳኔያችን ወደ የገጠር ትጥቅ ትግል ለማካሄድ በረሃም ይሄል ነበረ የብዙ አብዛኛው አመራር አባል ግን የስልሳ ስድስት ዓመተ ምህረት አቤታዊ ሁኔታ አቤታዊ እንቅስቃሴ መነሳት ሁኔታውን ቀየረውና አመራሩ ወደ መሀል ሀገር መግባት ግድ ነው ብለው መሀል አገር ገባ። ከዚህ ጋር ተያይዞ በዚህ ሚያዚያ ላይ በተደረገ ስብሰባ አመራሩ ዲሞክራሲያ የምትባል ጋዜጣ ልሳን ማውጣት አለብን ብሎ ዋናው ትግል እንግዲህ በዲሞክራሲያ በኩል ይሆን ተደረገ። አብዛኞቹ የአመራር አባላት እኔ፣ ተስፋዬ ደረሳይ نعم، نحن نعمل على إن هذا بعضنا في <applause> على التواصل على بعضنا البعض في مجال التواصل مع بعضنا البعض في مجال التواصل مع بعضنا البعض في مجال التواصل مع بعضنا في مجال التواصل مع بعضنا البعض في مجال التواصل مع بعضنا من في مجال التواصل مع بعضنا في في

ውሳኔ አድርገን በሌላ ነገር ላይ መስማማት ባንችል እንኳን በተወሰነ በኢዲዮሎጂካል ጥያቄዎች ላይ እና መረጃ በመለዋወጥ ደረጃ መስማማት አለብን ብለን ወሰነን። የሁለት ደረጃ ግንኙነት ማድረግ ጀመር። አንደኛው እኔና አንዳርጋቸው አሰግድ ነበር። በአንደኛ ደረጃ በዋነኛ ንድ ደረጃ ግን ተስፋ የደረሳዊ እና ኃይሌ ፊዳ ነበሩ፣ እንዲገናኝ ነበሩ፣ ንለዋወጥ ነበር። በአንዳንድ ጥያቄዎች ላይ እንዲስከፍ እናደርግ ነበረ። ሁለት ምን በዛ ጊዜ በከፍተኛ ደረጃ እንገፋቸው የነበሩ ጥያቄዎች ይሄ ጥያቄ ስራ ላይ የሚውልበትን መንገድ መፈለግ ነበረ። በተለይ ደርግ የመሬት ጥያቄን ስራ ላይ እንዳይውል የሚቻልበት ደረጃ ድረስ መግፋት ነው አንደኛው። በሌላ በኩል ደግሞ በኤርትራ ውስጥ የነበረው ሁኔታ እየተበላሸ ሄዶ ወደ ጦርነት ውስጥ ደርግ እንዳይገባ ማድረግ በእነኚህ ሁለት ጥያቄ ውስጥ ዙሪያ ነበረ ቅስቀሳ ስናደርግ የነበረው ደርግን በተመለከተ ከሰኔ ሀያ አካባቢ ጀምሮ ደርግ መስከረም ሁለት ቀን ስልጣን እስከያዘበት ጊዜ ድረስ በነበረው ወቅት ደርግን እንደ ህዝባዊ ወገን ነበር የምናየው የነበረው። በተለይ በዴሞክራሲያ አማካኝነትም ዴሞክራሲያ እንግዲህ በሳምንት አንዴ አንዳንድ ጊዜ ሁለት የምትወጣበት ጊዜ ነበረ። በዛ አማካኝነት ደርግ ሪፎርሚስት የሆነ አቋም ይዞ ህዝቡን የሚያሳትፍ ስርአት እንዲመሰርት የዴሞክራሲያ መብቶች ሊከበሩ የሚችልባቸው ሁኔታዎች እንዲፈጠሩ ውሎ አድሮም የህዝባዊ ስርአት ስረትበትን መንገድ እንዲያመቻች በእነኝህ ጥያቄዎች ዙሪያ ነበር ጥብቅን ዘውዶ አበዛዝ ላይ እርምጃ እንዲወስድ በዛም ከፍተኛ ግፊት ነበር ይደረግበት ነበረ። በዚህ ዙሪያ ነበር ደርግም በተመለከተ በዚህ መልክ ሲገፋ አይዴሎጂካል በሆኑ ጥያቄዎች ላይ ከሚሶን ጋር የውይይት መድረኮች ተከፍተው ነበር። ከሌሎች ኃይሎች ጋር ሰባት ከሚሆኑ ቡኖች ጋራ ውህደት ተፈጥሮ ኢህአፓም ኢህአፓ ሊሆነ ቻለው። እነኚህ በተለይ ተዋህደው አብሮ የሆኑት አካባቢዎች አብረው መስራት ስለጀመሩ ነው። ከህውሀት የህዝባዊ ወያኔ ሀርነት ትግራይ እና እንደዚሁም ከኤርትራ ህዝባዊ ግንባር ድርጅቶች ጋራስ የነበራችሁ ግንኙነቶች ምን ይመስል ነበር? በተለይም የኤርትራን በኢትዮጵያ ቅኝ ግዛት ስር የመሆን ሁኔታና እስከ መገንጠል ያለውን የነጻነት ጥያቄ አስመልክቶ እስካሁንም አወዛጋቢ ጉዳይ ነው። ከኢህአፓ ታሪክ ጋር ተያይዞ በዛ ላይ የነበራችሁ ትክክለኛ አቋም ምን ነበር? የብሔር ብሔረሰብ መብቶች እስከ መገንጠል የሚለውስ ላይ ያኔ ንን አቋም ከመደገፍ ሊያደርሳችሁ የቻሉባቸው የመርሆቻችሁ ምንጮች ምን ነበሩ? ይህም ሌላ ጠቃሚና ጥሩ ጥያቄ ነው። ትንሽ ሰፋ አድርጌ ማቅረብ ይቀድማል። መጀመሪያ ነገር ከድርጅቶቹ ጋር የነበረው ግንኙነትን በተመለከተ ከማንሳቤ በፊት ለምንድን ነው እሱ ይህንን የህዝቦች የእኩልነት ጥያቄ ማንሳት ግድ ያለው ያ ትውልድ ምን ጥያቄዎች ለምንድን ነው ማንሳት የፈለገው? ብዙ ጊዜ ያ ትውልድ ከምትከሰስባቸው ጥያቄዎች ገነጠለ አስገነጠለ የሚባለው ነው። ይህን ጥያቄ የህዝቦች የኩነት ጥያቄ ፈጥሮ እዚህ ያደረሰው እሱ ነው የሚል ነው። የፈጠራ ታሪክ ነው፣ ሀሰት ነው። ያ ትውልድ ይህን ጥያቄ አልፈጠረም። እንዲያውም ያ ትውልድ የፈጠሩት እነዚህ ጥያቄዎች ናቸው፣ እንዲፈጠር ያደረጉት እነዚህ ጥያቄዎች ናቸው። ለምን ያ ትውልድ ለአካል እንደ ኃይል መንቀሳቀስ ከመጀመሩ በፊት ነው እሱ በባሌ ውስጥ በሲዳም ውስጥ የኦሮሞ እንቅስቃሴ ሲካሄድ የነበረው ጀኔራል ዋቆ ጉቱ እንቅስቃሴ ሲካሄድ የነበረው በኤርትራም የተቀሰቀሰውት ግን ያ ትውልድ ከመፈጠሩ ቀደም ሲል የነበሩትን እንቅስቃሴዎች ናቸው። ወያኔ ተብሎ ይጠቀስ የነበረው እንደ አውሮፓ አቆጣጠር በአስራ ዘጠኝ መቶ አርባ ሶስት አመተ ምህረት በአስራ ዘጠኝ መቶ ሰላሳዎቹ አመተ ምህረት ይመስለኛል በእኛ አቆጣጠር የወያኔ እንቅስቃሴን ያ ትውልድ ባልተፈጠረበት በዛ ዘመን የነበሩ ናቸው። እና እነኚህ ጥያቄዎች ከጊዜ ወደ ጊዜ እየጨመሩ እየጎለበቱ ችግሩ እንቅስቃሴዎቹ እየጎለበቱ ብሶትም እየጨመሩ በኋላ የመነጫ ለማ እንቅስቃሴ ሬፖን ኮሎኔል በኋላ ጀነራል ታደሰ በሩ የእነሱ እንቅስቃሴን ስር እየሰደደ መሄድ ጀመረ። እንግዲህ ይህ ሁሉ እንግዲህ በዚህ በተለይ በግንባር ቀደም የተማሪ እንቅስቃሴ መሪዎች ላይ ከፍተኛ ጫና ያሳደሩ በተለይ ደግሞ በተለይ ደግሞ በጣም ጉልፍ ጫና ያሳደሩት በአንድ ወቅት እንደ አውሮፓ አቆጣጠር በአስራ ዘጠኝ መቶ ስልሳ ስምንት ዓመተ ምህረት ይመስለኛል ኤጁኬሽን ፎር ኦል ትምህርት ለሁሉ ይዳረስ ከሚለው መፈክር ጋራ ተያይዞ ኃይለ ሥላሴ በጣም ሳብ ተማሪዎች ስትን ተቃውሞ አካሄደው ነበረ። የኃይለ ሥላሴ መንግስት ሰፊ ሰፊ እንቅስቃሴ ሰፊ እርምጃ ወሰደ። በጣም በርካታ የተማሪ እንቅስቃሴ መሪዎች እስር ቤት ገቡ። ከእነኝህ መሀከል ነዋለልኝ ነበሩ። እስር ቤት በገቡበት ጊዜ የመጀመሪያ የገጠማቸው ጥያቄ በጭራሽ እነኝህ ተማሪዎች አይተውት ፈንደውት እናያሉት። በርካታ የኦሮሞ ብሔርተኛ ሚንተው እንቅስቃሴ አባላት እስር ቤት ገጠሟቸው። ከእነሱ ጋር ማውራት ጀመሩ ለማውራት ችግር አገኙ። የእነሱን ጥያቄ ምን እንደሆነ ለመነጋገር ሀሳብ ለመለዋወጥ ቻሉ እና አስራ ዘጠኝ መቶ ስልሳ ሁለት አመተ ምህረት ዳር አካባቢ ይመስለኛል ዋለልኝ የሕዝቦች የእኩልነት ጥያቄ ሊያነሳ የቻለው ከዚህ ከዚያ ከእስር ቤት ከወጣ በኋላ በተለይ ከኦሮሞ ብሄርተኛ ኃይሎች ጋራ እንደ ኮርኔል ጀነራል ታደሰ ብሩ ጋራ ተይዘው ታስረው የነበሩት ወንድሞች ጋራ ከአዋራ ና ከቀጠና ያገረ በኋላ ከደረሱባቸው መደገና እሱ ብቻ አልነበረም። የብዙዎቹ ሀሳብ ነበረ እና ያ ትውልድ አልፈጠረኛን ጥያቄ ያ ትውልድ ያደረገው ነገር ጥያቄውን ተረዳው። ኢትዮጵያ ችግር እንዳለበት ተረዳ። የእኩልነት ችግር መከበር እንዳለበት ግንዛቤ ያገኘ ተረዳ። ያ ነው ያ ትውልድ ትልቁ አስተዋጽኦ ለኢትዮጵያ። በኢትዮጵያ ውስጥ እኩልነት ከሌለ እኩልነት ስራ ላይ ሊውል የማይችል ከሆነ ኢትዮጵያ እንደ ሀገርም ጸንታ ልትቆያ አትችልም ከሚል ምድምጃ ነው ይደርሳል። ስለዚህ የእኩልነት ጥያቄ ሁለት ገጽታ ነው ያለው። አንደኛ የህዝቦች የእኩልነት ጥያቄ መከበር አለበት በራሱ አንድ፣ ሁለተኛ ነገር ኢትዮጵያ እንደ ሀገርም ጸንታ ልትቆይ የምትችለው የእኩልነት ጥያቄ ሲከበር። ይሄ የእኩልነት ጥያቄ ካልተከበረ ኢትዮጵያም ልትፈረካከፍ፣ ልትገነጣጠል፣ ልትጠፋም ትችላለች የሚል ድምዳሜ ላይ ደረሰ። በተለይ በዚህ ጥያቄ ላይ እኔ ዲዩ ክሬዲት ሊሰጠው የሚገባው በብርሃነ መስቀል በጣም በከፍተኛ አጽንኦት ነበረ እንትን ሲያደርግ የነበረው ከመሬት ጥያቄ ጋር ተያይዞ ይሄ መሬት ጥያቄ መፍትሄ ካላገኘ፣ ምክንያቱም መሬት ጥያቄና የህዝቦች የኩነት ጥያቄ በጣም የተሳሰሩ ነበሩ። አብዛኛው አርሶ አደር የኦሮሞ አርሶ አደር ደቡብ ያለ የደቡብ አርሶ አደር መሬትን ተቀምቷል። ግን በዛ አካባቢ መሬት የነበረው ደግሞ ከሌላ ቦታ የመጣው አንደኛ፣ በአካባቢም ያለው ባለሀብቱ እነሱ ነበሩ። ይሄ ሁለት የመሬት ጥያቄ በአንድ በኩል የክላስ የመደብ ባህሪ ያለው፣ በሌላ በኩል ደግሞ ብሔራዊ ገጽታም አለው እና እነኝህ ሁለቱም ገጽታዎች የያዘ እንደመሆኑ መጠን ጠንካራ ብሔርተኛ ሀይል ቢነሳ ህዝቡን ይዞት ሊሄድ ይችላል። በተለይ ደቡብ ኢትዮጵያ እንደ ሀገር ጸንታ ለመቆየት ያስቸግራታል። ስለዚህ እኩልነት ጥያቄ አገር መገንጠል አለመገንጠልም አይደለም። የእኩልነት ጥያቄ ኢትዮጵያ ጸንታን ትቆየ የምትችለው እኩልነት ጥያቄ ሲከበር ብቻ ነው። እሱ ከሚል ነው ያን የምናነሱ ወደ እንደኛ ለመሄድ ከኢትዮጵያ ተማሪዎች ንቅናቄ የተወለዱት የኢትዮጵያ ግራ ኃይል በተነሱበት ጊዜ ሻዕቢያም ገና በመፈጠር ላይ የነበረ አካል ነው። ሻዕቢያ በእኛ ላይ በተለይ በኢህአፓ ግንባር ቀደም አባላት ላይ ሊያሳድር ይችል የነበረው የፖለቲካል ጫናም ሆነ ሌላ አይነት ጫና በጣም በጣም እጅግ በጣም ዝቅተኛ ነበር። በአስተሳሰብ ደረጃ ቢሆን በተለይ በዚህ ትውልድ አባላት በዛ ጊዜ የኢትዮጵያ ሁኔታ እናውቃለን ብለው የሚያስቡ ስለነበረ ከሻእቢያም ሆነ ከሌላ ከማንኛቸውም ኃይሎች ምንም አይነት የአስተሳሰብም ሆነ በአስተሳሰብ ደረጃ እርዳታም ሆነ ድጋፍ የሚፈልጉበት ወቅት አልነበረም። ምናልባት ቅን በኤርትራ ብሄርተኛ ኃይሎች ጋር እነሱ ጋር ከበባ ሊደረግበት ወደ ነዛ ጋር አፈግፍ ጎል ይሄድ የሚችል ይችላል የሚል ወታደራዊ ስሌት እንጂ ፖለቲካዊ ስሌት አልነበር። ከወታደራዊ ስሌት ለመነሳት ነበር እንግዲህ ከነሱ ጋር ግንኙነት የተፈጠረው። መጀመሪያ ላይ የተፈጠረው ግንኙነት በኋላ ሻእቢያ ከሆነ ጋር ነው ነው ከሻእቢያ ጋር ግንኙነት በፈጠርንበት ጊዜ አንድ ትልቅ ጥያቄ፣ አንድ ትልቅ ችግር ይነሳል። አቶ ኢሳያስ አፈወርቂ ድርጅት በጣም እጅግ በርካታ ኢትዮጵያ ተማሪ ንቅናቄ ውስጥ ይሳተፉ የነበሩ እንደሚያንስ ስብሀቱና ሌሎችም በርካታ ወጣቶችን መጀመሪያ ያስላሉ፣ በኋላ ይገሏቸዋል። ቁጥራቸውን በትክክል አላውቅም፣ ግን በጣም ብዙ ናቸው እና ይገሏቸዋል። መንቃ ብሎ ነው የሚገሏቸው። እና ምን ሲገደሉ ብርሃነ መስቀል እዛው ሜዳ ነበረ፣ ሻእቢያ የነበረበት ክልል ውስጥ ነበረ። እና ጥያቄውም ይህንን ስለ ግድያውም ሆነ ብርሃነ መስቀል አቶ ኢሳያስን በተመለከተ የመከረውን ነገር ምን ማረግ እንዳለበት የሚለኝን ሀሳቦች ይዞ ይመጣል በዛ ጊዜ ካልሆነ እኮ ምን ያህል እንደተገደሉ አላውቅም። መጀመሪያ ላይ ይህኛ በምንወያይበት ጊዜ ግን የተወሰኑ ሳይገደሉ አይቀሩም፣ የተወሰኑ ደግሞ ታስረው ነበረ፣ ወይ ደግሞ ያሉበት አይታወቅም ነበረ እና እኛ በአስራ ዘጠኝ መቶ ስልሳ አምስት ዓመተ ምህረት ላይ ነው እሱ ኢሳያስ ላይ አቋም ያዝ ነው። አቋም ያዝ ነው ምንድን ነው፣ በዚህ በወሰደው እርምጃ ይሄ ቡድን አደገኛ ቡድን ነው የሚል አቋም ያዝ። አንደኛ፣ ሁለተኛ በዛ ጊዜ እኛ በኢትዮጵያ ባወጣ ነው ፕሮግራም እኛም መርሀ ግብር የተቀበለ ማንኛውም ሰው ኢትዮጵያ ውስጥ ያለም አይደለም ከኢትዮጵያ ውጭም ያለ ማንኛውም ሰው ፈረንጅም ሊሆን ይችላል፣ አፍሪካዊም ሊሆን ይችላል። መርሀ ግብራችን እስከተቀበለ ድረስ አባል ሊሆን ይችላል። መርሃ ግዛት ና ስነ ስርዓቱን የድርጅቱን እንደ ማህበሩን ከተቀበለ አባል ሊሆን ይችላል የሚል አቋም ነበረን እና የአቶ ኢሳያስ ቡድን ገና በጣም ትንሽ ድርጅት እያለ ኤርትራኖችን እንዳንመለምል ነበረ ጥያቄ ያቀረበው። ይህንን በፊት ለፊት ነበረ የተቃወመ ነው። የኮሎኒያል የሚለው ጥያቄ እሱ በኋላ ነው የሚነሳው። በኋላ ሲነሳም ጥያቄውን የመቼም ጊዜ ቢሆን በኢሀፓ ታሪክ የኤርትራንም ሆነ ኦነግ ላነሳ የነበረው የቅኝ ግዛት ጥያቄ መቼም ጊዜ ተቀብለ ነው አናውቅም። ያልተቀበል ነው አንድም ከቲዮሪ ከስታታ አንጻር ልክ አይደለም ከሚል ነው። ምክንያቱም እንደ ኢትዮጵያ አይነት ስፋል ያቀራ አገር ሌላ አገርም ቅኝ ሊያደረግ የሚችልበት እንትን ሁኔታም የለም እና አንድ አገር ቅኝ ሊያደረግ የሚችለው የተወሰነ ደረጃ የካፒታሊዝም ስርዓት ተዳበረባቸው ሁኔታዎች በመሆኑ ኢትዮጵያ ለዚያ የበቃች አልነበረችም። ቴሬቲካሊ በሲዮሪ ደረጃ የተፋለስ የቲዮሪ እንትን ነው ከሚል መነሻም ነበረ። አንድ ሁለተኛ ነገር የኢትዮጵያ ብርትኮ ኤርትራ ነበረች። አዱሊስ ማለት የባህር መውጫ ነበረ። የአክሱም አገዛዝ ሂስቶሪካሊም ከኢትዮጵያ ውጭ ነው የሚል እምነት ማንኛችንም አልነበ አልነበረንም በዛ ጊዜ፣ አሁንም የለም። ያንም አልነበረም። ህወሓትን በተመለከተ ህወሓት ገና ሲደራጁ ነበረ ስለ እነሱ የምናውቅ ነው። በተለይ አቶ አረጋዊ በርሄ ጋራ በሶስተኛ ሰው አማካይነት ግንኙነት እናደርግ ነበረ። እኔ ነበርኩ ከአቶ አረጋዊ ጋራ በተዘዋዋሪ መንገድ ውይይቱን አደርግ የነበረው በእኛ መካከል በታለይ አስ የተባለ የትግራይ ሰው ነበረ። እኛ የሀፓ አባል የነበረ የትግራይ ሰው ነበረ። እዛ ጊዜ ሌሎቹ ቡድኖች ጋር እናደርግ እንደነበረው ሁሉ በዛን ጊዜ ህወሀት አይባሉ ነበረ። ግን በትግራይ አካባቢ ያሉ ሰዎች ስለሆኑ እነሱን ከእኛ ጋር ሊሰሩ የሚችሉባቸው መንገዶች ከመዋሃድ ጀምሮ በግንባር ደረጃ ልንሰራ የምችልባቸው መንገዶች ነበር እንፈልግ የነበረው ግን አቶ አረጋዊ በዛን ጊዜ ዋናው ትኩረቱ ከብርሃን እያሰ መልምሎ የሱ አባል ለማድረግ ነበር ይፈልግ የነበረው ይህም ደግሞ ለእኛ ወቅት ሊሆን ነበረ አንድ ወቅት ላይ በሙሉ ጠፋ እንግዲህ ለዚህ ላይ እንግዲህ አንድ ነገር ልብ የሚባል ጥያቄ ያለ ምን ይመስለኛል የሺህ ዘጠኝ መቶ ስልሳ ሰባት መስከረም ሁለት ላይ ደርግ አንድ ዲፔት ውሳኔ ያደርጋል። ይኸም ውሳኔ ምንድን ነው? ሁለት የተያዙ ነገሮች ናቸው። አንደኛው ንጉሱን ያወርዳል። ሁለተኛ የዴሞክራሲያዊ መብቶችን ሙሉ በሙሉ ይገደዋል። እንግዲህ እስከ ስልሳ ሰባት እስከዚህ ወቅት ድረስ ህዝቡ በነጻነት ነበረ ሰልፍ ሲያደረግ የነበረው ወረቀት ሲበትም የነበረው ሲደራጅ የነበረው ሲወያይ የነበረው ሲነጋገር የነበረው በነጻነት ነበረ ከካቴቱን በሴት ከዳር አካባቢ ጀምሮ ወደ ዘጠኝ ወር ስምንት ወር ገደማ የነጻነት መንፈስ ነበረ በሀገሪቱ ሰፍኖ የነበረው መስከረም ሁለት ላይ መንቀሳቀስ አትችሉም መደራጀት አትችሉም መነጋገር አትችሉም መሰብሰብ አትችሉም ይህን ካረጋችሁ ይህን ያክል ዓመት እስራት አዋጅ አወጣ እና ያ ለብዙዎቹ የተርኒንግ ፖይንት ሆነ ከዚህ ጊዜ ጀምሮ በሶስት መሰረታዊ ድኖች ላይ የተከፈለ የኢትዮጵያ የተቃዋሚ ሀይል፣ አንደኛው የነህወሀት የነኦነግ የተከተሉትን ይህን መንግስት በጠመንጃ ሀይል ብቻ ነው የምንፈታተነው የሚል ማንኛውትም ሆነ። ሁለተኛው ትንሽ ውሎ አድሮ ቢሆን ከደርግ ጋር አብሮ እየሰሩ ደርግን ከውስጥ መቀየር የሚል የሚያሱን አቋም ነው። ሁለተኛው አቋም ከደርግ ጋር መስራት የሚል ፣ ሦስተኛው አቋም ደግሞ ያ ትውልድ በተለይ ሀብታ የያዘው አቋም ነው። ምንም እንኳን ደርግ ብዙ መብቶችን የሚገድብ አዋጅ ቢያወጣም የፖለቲካ መስኮቱ ሙሉ በሙሉ ስላልተዘጋ ያንን የፖለቲካ መስኮት ግን ማስፋት አስፈላጊና ተገቢ ነው በሚል በሰላማዊና ፖለቲካዊ ትግል ህዝባዊ የሆነ ማለት ነው። እሱ ህጋዊ አይደለም። በዛን ጊዜ ህጋዊ ሊሆን የሚችልበት ሁኔታ አልነበረም። ምክንያቱም አዋጅ አለ፣ እንዳትደራጅ በአዋጅ ተገድቧል። ግን ሰላማዊ በሆነ አግባብ የፖለቲካ ትግል ማካሄድ አለብን፣ በሚል ያተውልድ በተለይ የሀፓ መንቀሳቀስ ጀመረ። እነህ ሶስት ፈርጅ ያላቸው ትግሎች ናቸው ጎን ለጎን ሲሄዱ የነበሩት።